ፕሬዚዳንት ባራክ ኦባማ ከማይናማሮ አንሷን ሱኪ ጋር እንደ አውሮፓውያን ህዝብን አቆጣጠር በ2014 ዓ ም በራንጉም መኖሪያ ቤታቸው በተገናኙበት ወቅት ለሀገሪቱ ዴሞክራሲያዊ እድገት ድጋፋቸው ቀጣይ እንደሚሆን ቃል እንደ ገቡላቸው አይዘነጋም። አስቸጋሪ ሁኔታዎች ውስጥ ቢኮንም የተጀመሩት በጎ አካሄዶች እንደሚቀጥሉ ዋስትና አግኝተዋል። እኒህ የዲሞክራሲ መሪ ብዙ ለመስማት የጓጉት ፕሬዚዳንት ባራክ ኦባማ ሳንሱቺ ዛሬ የዋይት ሀውስ እንግዳ አድርገው እንዲያስተናግዷቸው ነው የተገለጠው። አሁን የዚያች ሀገር ተጨባጭ ሁኔታዎች የሚፈተሹበት ወቅት ላይ ነን ይላል። በሳንሱቺ ጉብኝት ዙሪያ የደረሰን የሲንዲ ሴን ዘገባ አዲስ አበባ ያቀርበዋል። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ዛሬ ረቡዕ የቀድሞዋን በርማ የአሁኗን የሚያንማር የዲሞክራሲ መሪ ኦንሳንሱቺን በዋይት ሀውስ ተቀብለው ያነጋግራሉ። በቀድሞ ባለቤታቸውና በልጆቻቸው የውጭ ዜጎች መሆን ምክንያት ፕሬዝዳንት ተብለው ሕጋዊ የአገሪቱ ተመራጭ መሪ ባይሆኑም፣ ግን በመሪነት ደረጃ የሚገኙት ሳንሱቺ በመንግሥት አማካሪነታቸውና በውጭ ጉዳይ ሚኒስትርነታቸው ወደ ዩናይትድ ስቴትስ ሲመጡ ይህ የመጀመሪያቸው ነው። በወታደራዊ መራሹ መንግሥት ላይ የተጣለውን ማዕቀብ በማንሳት ረገድ ዩናይትድ ስቴትስ ምን ያህል ርቀት መሄድ እንደሚገባ ሳንሱቺ ያላቸውን አመለካከት ፕሬዝዳንት ባራክ ኦባማ ለማወቅ እንደሚፈልጉ የዋይት ሀውስ ባለሥልጣናት ይናገራሉ። ስልጣን ከያዙበት ካለፈው መጋቢት ወር መጨረሻ ገደማ ጀምሮ ሳንሱቺ ማዕቀቡ ሙሉ ለሙሉ እንዲነሳ ጥሪ አላቀረቡም። ለምን? ወታደራዊ አመራር የበለጠ ዲሞክራሲያዊ ለውጥ እንዲያደርግ ለማበረታታት በትናንቱ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ገለጣ ላይ ምክትል ቃል አቀባዩ ማርክ ቶነር ሲናገሩ ማዕቀቡን የማንሳቱ ነገር ከዲሞክራሲያዊ ለውጦች ጋር የተያያዘ መሆኑን ተናግረዋል። ማዕቀቦቹን እንዳለ ለማንሳት ገና ዝግጆች አይደለንም። አንዳንዶቹ ይቆያሉ። መቆየታቸው ተገቢ መሆኑን እስካመንን ድረስ ያለማንሳት፣ ማንሳት መብታችንን እንጠቀማለን። አንድ የፖለቲካ ምሁር ለቪኦኤ ሲናገሩ ኦባማ ሳንሱቺን ማድመጣቸው አዋጭ ነው ይላሉ። ከኦንግ ሳንሱቺ ጋር መመካከሩ በጣም ትክክለኛ ውሳኔና ጠቃሚ ይመስለኛል። ከእርሳቸው በጣም ቀድመን እንዳንሄድ ወደ ኋላም እንዳንቀር ይረዳናል። ሳንሱቺ አገራቸውን ወደ ዲሞክራሲያዊ ስርዓት የመምራቱ ሁኔታ ከሰመረላቸውና ከ60 ዓመታት የእርስ በርስ ጦርነት በኋላ ሚያንማር ሰላምና አንድነት ከሰፈነባት ለብዙ ዓመታት በግጭቶች ለሚታመሱ ሌሎች አገሮች የማይናቅ አስተዋጽኦና ትምህርት ይኖረዋል ብለዋል የብሩኪንግስ ተቋም የፖለቲካ ምሁሩ ሌክስ ራይፊል ለአሜሪካ ድምፅ በሰጡት ቃል።